ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቪኦኤ አስገባችሁት የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃቸው። በኦሮሚያ ክልል አንዳንድ ከተሞች የንግድ ተቋማትና የአገልግሎት ሰጪ ድርጅቶች የስራ ማቆም አድማ አድርገው ውለዋል። ዛሬ የሮቤ ከተማ የንግድ ሁኔታ በሙሉ ቆሟል ማለት ይቻለ ከዘጠና አምስት ፐርሰንት በላይ ሱቆች ዝግ ናቸው እኔ ያለሁት አሁን ነቀምት ከተማ ነኝ ዛሬ ምንም እንቅስቃሴ የለም በገበያ ዙሪያም ሆነ በትራንስፖርት ሁሉም ነገር ላይ ማለት ነው በሌሎች ከተሞች በስፋት የመንግስትና የንግድ ድርጅቶች አገልግሎት ሲሰጡ መዋላቸውን ነዋሪዎች ገልጸዋል አሁን ዲቦ ጋነኝ ሁሉም ሰ ባጃጅም ያው ይዘዋወራል የለም። ሁሉም እየሰራ ነው። ምንም ዘጋም እየሰራ ነው። ልብ ነው። በሌላ ዘገባ ባለፈው ቅዳሜ በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የተጎዳውን ሰው ማንነት ወዲያውኑ ለቤተሰብ ማሳወቅ ይገባ እንደነበር አንድ የህግ ባለሙያ ለአሜሪካ ድምፅ ሬዲዮ ገልጸዋል። ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶች የእስረኞችን አያያዝ በተመለከተም እንዲሁ መርሆዎች አሉ። እነዚያን መርሆዎች ተከትሎ ነው ህጋችን ነው ማለት ነው። እንስሳ ጠበቅ ነው ድረስ ህጋችን ነው። ስለዚህ እያንዳንዷን ነገር በዝርዝር ለቤተሰብ ማስተዋወቅ አለበት። ኢትዮጵያ የፈረመቻቸውን ዓለም አቀፍ ህጎች ጠቅሰው የተናገሩት የህግ ባለሙያው አቶ ሽብሩ በለጠ ናቸው። እንግዲህ ፕሮግራሞቻችን ይቀጥላሉ። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ አብራችን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ባለፈው ቅዳሜ በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የተጎዳውን ሰው ማንነት ወዲያውኑ ለቤተሰብ ማሳወቅ ይገባ እንደነበር አንድ የሕግ ባለሙያ ለቪኦኤ ገለጹ። ኢትዮጵያ የፈረመቻቸውን ዓለም አቀፍ ሕጎች ጠቅሰው የተናገሩት የሕግ ባለሙያ አቶ ሽብሩ በለጠ የሟቾቹን ቁጥር ለሕዝብ ከመግለጽ በፊት በተናጠል ለቤተሰብ ሊያውቀው ይገባ ነበር ብለዋል። በሌላ በኩል ቂሊንጦ ማረሚያ ቤት የሚገኙ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ እስከ ዛሬ ማወቅ አልቻሉም። ያነጋገርናቸው የታሳሪ ቤተሰቦች እንደነገሩን ከሆነ እስከ አርብ ጠብቁ ነው የተባሉት። ሊጠይቁም ሲሄዱም ሆነ ጥያቄ ሲያቀርቡ የሚደርስባቸው እንግልት ዛሬም ቀጥሏል። በእስር ላይ የነበሩ ሀያ ሶስት ሰዎች በቃጠሎ መሞታቸውን በትላንትናው እለት ይፋ ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ቃል አቀባይ አቶ ማህመድ ሰኢድ የሟቾቹን ማንነት ደረጃ በደረጃ ለቤተሰቦቻቸው ይገለጻል ብለው እንደነበር ይታወሳል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ በሚኖረው ዝግጅት ይቀርባል። ወደ ዓለም አቀፍ ዜና ስንሻገር የፈረንሳይ ጠቅላይ ሚኒስተር ማኑዌል ቫልስ ጋቦን ውስጥ በቅርቡ በተካሄደው የምርጫ የተከሰተውን ግጭት በተመለከተ የተሰማቸውን ስጋት በመግለጽ ከሌሎች ጋር ተቀላቅለዋል። ቫልስ ዛሬ ከአንድ የፈረንሳይ ሬዲዮ ጋር ባደረጉት ቃለ ምልልስ ሀገሪቱ የምርጫው ድምፅ እንደገና መቆጠር አለበት ብለዋል። የተቃዋሚው ክፍል ተወዳዳሪ የምርጫው ድምፅ ተጭበርብሯል ሲል ከሷል። የጋቦን የምርጫ ኮሚሽን ፕሬዚዳንት አሊ ቦንጎ በአምስት ሺህ ድምፅ ብልጫ የተቃውሞውን መሪ ዣን ፒንግን እንዳሸነፉ ባለፈው ሳምንት ካስታወቀ በኋላ ተቃውሞና ግጭት ተነስቶ ቢያንስ ስድስት ሰዎች ተ ተገልለዋል። የጋቦን የፍርድ ሚኒስትር ሰራፒን ሞዋን ዱጋ በምርጫው ውዝግብ ምክንያት ስልጣናቸውን ለቀዋል። በተያያዘ ዜና የጋቦን የፍትህ ሚኒስቴር ሰራፒን ዋውዶግ በምርጫው ግጭት ምክንያት ስልጣናቸውን ለቀዋል። ከምርጫው በኋላ ከስልጣን ለመሰናበት የመጀመሪያው ከፍተኛ ባለስልጣን ሆነዋል። የፍትህ ሚኒስትሩ ከስልጣናቸውን ለመውረድ የወሰኑት መንግስት ሰላምን በሚመለከት ለሚቀርበው ስጋት ምላሽ ባለመስጠቱ ነው ሲሉ ለዓለም አቀፍ የፈረንሳይ ሬዲዮ ትላንት ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ሀገራቸው እስያ ፓሲፊክ ክልል ላይ ያላት ሚዛን ለማስተካከል ስትራቴጂ መሰረታዊ ብሔራዊ ጥቅምን የሚያንጸባርቅ በመሆኑ ለረጅም ጊዜ የሚዘልቅ ነው ሲሉ ለክልሉ ሀገሮች ማረጋገጫ ሰጥተዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድረጋው ከሄኖክ ዘማዝጌር ጋር በጋራ በመሆን አብረን ካድማስ እንሻገር እንላችኋለን። ጋቢና ስ በኦሮሚያ ክልል አንዳንድ ከተሞች የንግድ ተቋማትና የአገልግሎት ሰጪ ድርጅቶች የስራ ማቆም አድማ አድርገዋል። አድማው ከቦታ ቦታ የሚለያይ ቢሆንም የመጓጓዣ አገልግሎት ሰጪ ታክሲዎችና ባጃጆች፣ ሱቆች፣ ምግብ ቤቶችና የመሳሰሉት አገልግሎት በከፊልና በአንዳንድ ከተሞች በስፋት ማቆማቸውን ያነጋገርናቸው ነዋሪዎች ገልጸዋል። በሌሎች የክልሉ አካባቢዎችም ሰዎችን አነጋግረናል። የንግድ ተቋማትም ሆኑ አገልግሎት ሰጪ ድርጅቶች ሲሰሩ ውለዋል። የመንግስት መስሪያ ቤቶችም ተከፍተው ውለዋል። የኢትዮጵያ ንግድ ሚኒስቴር ባለስልጣናት በጉዳዩ ላይ ያላቸውን አስተያየት እንዲሰጡ ወደ ሚኒስትሩ ቢሮ ደውለን ምላሽ አላገኘንም። ሄኖክ ሰማስጌር ዝርዝሩን ይዟል። እኔ በባሌ ዞን ሮቤ ከተማ ውስጥ ነው ያለሁት ዛሬ የሮቤ ከተማ የንግድ ሁኔታ በሙሉ ቆም አል ማለት ይቻለ ከዘጠና አምስት ፐርሰንት በላይ ሱቆች ዝግ ናቸው አንዳንድ ምግብ ቤቶች እና ጫት ቤቶች ብቻ ናቸው የተከፈቱት ሌሎች ኤሌክትሮኒክስ ቤቶች አንዳንድ የተከፈቱ ነበሩ እስከ ስድስት ሰዓት ሰባት ሰዓት ድረስ ከዛ በኋላ ሌሎችን እያዩ ነው የገዙት አብዛኞቹ ለነግድ የምፈልገ አብዛኛው ከተማ ጠጥ ጥረጭ ብለዋል ከተማ ውስጥ ከተማ ውስጥ ጊዳያ ነው ግዳያ እያና ታዲያ፣ ዛሬ እንዴት ነው ታክሲዎች አሉ ወይ? ደግሞ የከተማ አውቶቡሶችስ እንዴት ናቸው ይሠራሉ? እንዴት ነው ያለው? ይሰራሉ፣ በጣም ይሰራሉ ነው እንጂ ሱቅና በጃጅ ሰዓት ምናምን አለው አገባ ግዳያ እያና ከተማ ውስጥ በጣም አሪፍ ነው ስራ መስራት ነው። የተዘጉ ሱቆች ወይ ስራ ያቆሙ ባጃጆች አይተዋል? የለም፣ ሁሉም እየሰራ ነው። ምንም ሱቅ አይዘጋም እየሰራ ነው። እኔ ያለሁት አሁን ነቀምት ከተማ ነኝ። ዛሬ ምንም እንቅስቃሴ የለም፣ በገበያ ዙሪያም የሆነ በትራንስፖርት ሁሉም ነገር ላይ ማለት ነው ምንም እንቅስቃሴ የሚባል ነገር የለውም። አሁን ራሱ ያው ከተማ ሰፈሪ አካባቢ ዞር ዞር ብዬ እየተመለስኩ ነው። እሺ፣ ምን ተመለከትሽ? አሁን ወጥተሽ በነበረበት ጊዜ ምንም፣ አንዳንድ ሰዎች እንቅስቃሴዎች አሁን ከበፊቱ ማለት ነው የሰዎችን ብዛት ትንሽ ቀንሷል። እና በዛ ላይ ደግሞ ትራንስፖርት የሚባል ነገርም የለም። ሱቆችም እንዳለ እንደተዘጉ ነው። ከመቼ ጀምሮ ነው ይሄ? ዛሬ ከዛሬ ቀን። በምን ስራ ነው የተሰማራሽው አንቺ? እኔ አሁን የምሰራው የግል ስራ ነው ማለት የራሴ ሳይሆን የግል ድርጅት ውስጥ ማለት ነው ተቀጥሬ። አገልግሎት ሰጪ ነው ወይስ ሸቀጣ ሸቀጦች ትሸጣላችሁ? ተዘግቷል የእናንተም ስራ ዛሬ? አዎ፣ አዎ የእኛ ተዘግቶ ነው። የዘጋችሁበት ምክንያት ምንድን ነው? ምክንያቱ ዛሬ ተቃውሞ አስመልክቶ ነው ያው መንግስት እያደረሰ ያለውን ጭቆና፣ ለሞቱትም ያው የሀዘን ቅሬታ እያሰማን ዛሬ ስራ እንዳንሰራ አገልግሎት እንዳንሰጥ ያንን ታስበው አድርገን ነው። ቤት ዋል ነው። ዛሬ ነው ይሄ ወይስ ይቀጥላል? እንግዲህ ይቀጥላል እስከ መስከረም ሁለት እያልን ነው። መንግስት እንግዲህ እስካላስገደደ ድረስ አዲስ ነገር እስካልተገኘ ድረስ እና እስከ ትላንት ራሱን ዛሬን አስመልክቶ ማስጠንቀቂያ እየተሰጠ ነበር። በንግድ ዘርፍ ማለት ነው፣ እንዳይዘጋ ሱቆች እንዳይዘጉ አገልግሎት መስጠት እንዳለባቸው ማስጠንቀቂያ እየሰጡ ነበር። እነማን ናቸው ማስጠንቀቂያ የሚሰጡት? የመንግስት አካል እንደዚህ ለህዝቡ በይፋ ነው የሚገልጹት ወይስ በየቤቱ እየዞሩ ነው? እንዴት ነው የሚገልጹት? በየሱቁ በየሱቁ እየሄዱ ነገ ግዴታ መክፈት እስከ ሶስት ሰዓት ካልከፈታችሁ እርምጃ እንደሚወሰንባችሁ ም ብለው እያስጠነቀቁ ነው እናንተም ጋ መጥተው ነበር ከመንግስት ምንድን ነው አሁን እንግዲህ እስከ መስከረም ሁለት ረጅም ጊዜ ነው ና ተቀጥረሽም ትሰራ ያለሽ የቤተሰቦቻችሁም የንግድ ተቋማት አሉ ይሄ በሚሆን ጊዜ እናንተ ላይ የሚያሳድረው የገቢ ጫና ይኖራል እንዴት ነው እሱን የምትወጡት እኛ የምንወጣው እንዴት መሰለ ሀገር ሰላም ሲሆን ነው እና ሌላውም ሌላው ሞቶ ሌላው መኖር እንደ ሰው ሆነ ስታስበው ትልቅ ነገር ነው ሌላው እንግዲህ ለሀገር ብሎ ነው፣ ለራሱ አይደለም ወይ ለቤተሰቡ ብቻ አስበው አይደለም እየሞተ ያለው እየታሰረ ያለው። ፍሪደም ስለጠየቀ ብቻ ነው እየተገደለ ያለው እየታሰረ ያለው እየተሰቃየ ያለው። በዓል በእርግጥ ገቢ አሁን እንትና ሞቅ ያለ ስራ ነው ያለው ማለት በዓሉን አስመልክቶ በዚህ ሰዓት ትልቅ ስራ ነው የሚሰራው። ግን እንደዛም ሆኖ ሌላው እንደዛ እየሆነ እኛ ስራችን ጥቅማችን ይቅርብን በማለት ከነሱ ጎን በመሆን ነው እያሳለፍን ያለ ነው። እኔ ነገር በምን ንግድ ሱፐር ማርኬት ነው የሚሰራው። እና ዛሬ ከፍተህ ነበር? አልከፈትኩም። ለምንድን ነው ያልከፈትከው? ይሄ ስርዓት ኦሮሞ ህዝብ ላይ እያካሄደው ነው ያለውን በመቃወም በአጠቃላይ ይህንን ስርዓት ስለማንፈልገው ይህ ስርዓት እንዲወገድልን በኢኮኖሚም በሌላ ነገርም ለማዳከምና ከራሳችን ላይ ማውረድ ነው። እንግዲህ የሱፐር ማርኬቱ ወይም የሸቀጣሸቀጥ ገበያ በሱቅህ በሚዘጋ ጊዜ ሰራተኞች አሉ አይደለም? አንድ ሰራተኛ ብቻ ነው ያለ አንድ ሰራተኛ አለ። ምን ያህል ገበያችሁን ይጎዳል ሁኔታው? ምንም ገቢያችንም ቢጎዳ ከሀያ አምስት አመት ሀያ አምስት አመት በላይ አንገታችን ላይ የቆየውን ከኢህአዲግ አይበልጥብንም። ከዛ በላይ እየከሰር ነው ያለነው በዚህ ጉዳይ በዚህ ስርአት ማለት ነው። በሌላ ጊዜ ራሱ በተለያየ መዋጮ ምናምን እያሉ አምስት ቀን ከምናጠው በላይ በግድ እየቀመን ስለሆነ ካመንክበት ምንም ሊጎዳ አይችልም። ዛሬ ነው የጀመራችሁት? ዛሬ ነው የጀመር ነው። እስከ መቼ ትቀጥላላችሁ? እስከ መስከረም ሁለት ድረስ እንቀጥላለን። አሁን ዲቦ ጋር ነኝ። ሁሉም ሱቅ ክፍት ነው። ባጃጅም ያው ይዘዋወራል። ሱቆችስ ክፍት ናቸው? በማህበረሰብ የመገናኛ ብዙሀን ከዛሬ ጀምሮ እስከ መስከረም ሁለት ድረስ የንግድ ተቋማትና የአገልግሎት ሰጪዎች ስራ በማቆም በሮቻቸውን እንዲዘጉ የተላለፈውን ጥሪ በአንዳንድ የኦሮሚያ ከተሞች ዛሬ በከፊልና ና በአንዳንድ ከተሞች ደግሞ በስፋት ተግባራዊ ማድረጋቸውን የገለጹና ና በሌሎች ከተሞች ደግሞ ስራና አገልግሎት እየተሰጠ እንደሆነ የገለጹበትና የሰማነው የኢትዮጵያ የንግድ ሚኒስቴር ባለስልጣናት በጉዳዩ ላይ ያላቸውን አስተያየት እንዲሰጡን ጠይቀን ምላሻቸውን አላገኘንም። ሌላ ወገን ቅዳሜ ዕለት ቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የእስረኛ ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉና ሊጠይቁ በሄዱበት ወቅት እንግልት እየደረሰባቸው እንደሆነ፣ እስረኞቹ ያሉበትን ለማወቅ እስከ አርብ እንዲጠብቁ እንደተነገራቸው ለአሜሪካ ድምጽ ገልጸዋል። የእሳት ቃጠሎ የተጎዳውን ሰው ማንነት ወዲያውኑ ለቤተሰብ ማሳወቅ ይገባ እንደነበር ኢትዮጵያ የፈረመቻቸውን ዓለም አቀፍ ህጎች ጠቅሰው አቶ ሽብሩ በለጠ የተባሉ የህግ ባለሙያ ለቪኦኤም ተናገ ተናግረዋል። ጽዮን ግርማናት ያነጋገረቻቸው ቅዳሜ ነሐሴ 28 ቀን በቅሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የደረሰውን የጉዳት መጠን በዝርዝር ወዲያውኑ ለቅርብ የእስረኛ ቤተሰብ አካላት ማሳወቅ ይገባ እንደነበር የሕግ ባለሙያና የአቶ ዮናታን ተስፋዬ ጠበቃ አቶ ሽብሩ በለጠ ለአሜሪካ ድምጽ ተናገሩ። እነዚህ በእስር ላይ ያሉ በተለይ ቅሊንጦ ያሉት ሰዎች ተፈርዶባቸው ሳይሆን የዋስትና መብታቸው ተከልክሎ ፍርድ ቤት መቅረባቸውን ለማረጋገጥ ነው። በእስር ቆይተው እንደም ማረፊያ ቤት ነው የሚባለው ከነስሙ ማረሚያ ቤት እንኳን አይደለም እና እዛ በመቆየታቸው በነፃነት የመንቀሳቀስ መብታቸው ቢገደብም ሌሎች መብቶቻቸው በተሟላ ሁኔታ ሊጠበቁላቸው ይገባል። አሁን በተፈጠረው ሁኔታ እያንዳንዱ ዝርዝር ነገር ማረፊያ ቤቱ ለቤተሰቦቹ በግልጽ ሊነግራቸው ይገባል። አያያዛቸውንም በተመለከተ የአደራ ስራ ነው የሚሰራው የክሊንጦ ማረፊያ ቤት። የተፈጠረ ችግር ካለ በአግባቡ ለቤተሰብ ሁኔታውን ሳይቆይ፣ ሳይዘገይ ወዲያውኑ የማሳወቅ ግዴታ አለበት። ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶችን የእስረኞችን አያያዝ በተመለከተም እንዲሁም መርሆዎች አሉ። እነዛን መርሆዎች ተከትሎ ነው ሕጋችን ነው ማለት ነው። እንግዲህ ተቀብለን እስካጸደቅ ነው ድረስ ሕጋችን ነው። ስለዚህ እያንዳንዷን ነገር በዝርዝር ለቤተሰብ ማስተዋወቅ አለበት። አሁን እየተደረገ ያለው ነገር ግን የእስረኞቹን መብት ያልተከተለ ወደ መርሆቹም ሳንገባ በአጠቃላይ አንድ ሰው ለሰውነቱ ሊያደርገው የሚገባውንም ያልተወጣ ነው ብዬ ነው የማስበው። አቶ ሽብሮ አያይዘው አደጋው እንደደረሰ በሰዓታት ውስጥ የማጣራት ስራ ተሰርቶ ቤተሰብ እንዲረጋጋ ተደርጎ መረጃው መሰጠት ነበረበት ካሉ በኋላ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች ስለ እስረኞች መብቶች ያሰፈሩትን ደንቦች ይዘረዝራሉ። አደጋው ከደረሰበት እለት ጀምሮ የተለያዩ የእስረኛ ቤተሰቦችን ስናነጋግር የቆየን ሲሆን በቂሊንጦ፣ በዝዋይ፣ በሸዋሮቢት እንዲሁም ታሳሪዎቹ መጀመሪያ የገቡበት ማዕከላዊ ሳይቀር በዝውውር ሄደው እንደሆን በሚል ፍለጋ አድርገው ቤተሰቦቻቸውን ማግኘት እንዳልቻሉ ለአሜሪካ ድምጽ መግለጻቸው ይታወሳል። በተጨማሪም በጥሩነሽ ቤጂንግ፣ በፖሊስ በጳውሎስና በሌሎች ሆስፒታሎች ፈልገው ቤተሰቦቻቸውን ማግኘት እንዳልቻሉ ገልጸው ያሉበትንም የሚነግራቸው ው ማጣታቸውን መናገራቸው ይታወሳል። በዛሬ ዕለትም የኦሮሞ ፌዴራሊስት ኮንግረስ የወጣቶች ኃላፊ አቶ ጉርሜሳ አያና ባለቤት ወይዘሮ አይናለም ደበሎ ማምሻውን አነጋገሪያቸው ባለቤታቸውን ማግኘት እንዳልቻሉ ነግረውኛል። በቃ ማንኛውም ጥያቄ መጠየቅ አይችሉም ዞር በሉልን ነው የሚሉት። ቤተሰቦቻችን በሕይወት አሉ ወይ? የት አሉ? ከሞቱ መሬታቸውን ስጡን፣ አሉም ደግሞ ካላችሁ ያሉበትን ቦታ አሳዩን ነው እኛ የጠየቅነው። ምክንያቱም ያ ሁሉ እሳት ነዶ ሰው ተርፏል ወይ? የኛ ጥያቄ። እነሱ ይህንን ሁላ መጠየቅ አትችሉም ዞር በሉልን ነው የሚሉት። በጎማም ይመታሉ። ሲፈልጉ ሰው ላይ ጠበንጃ ዙሮ ያቀባብላሉ ለማስፈራራት። እንደገና ወደኋላም እየሸሸሽም በሁለት ፒካፕ ነው የሚያባርሩት። እኛ እንግዲህ ከምንሞትም ብለን ነበር። ያን ቀንም የሸሸ ነው ሁለታ ማለት ነው። ቅዳሜ ተቃጥሎ ቅዳሜም ሄደን ሁለታ ነው በፒካፕ ሲያሳድዱን የነበረው። ትላንትም ሄደናል። ትናንትም ስንሄድ ዞር በሉልን ነው እንጂ ማንም ይሄ ነው ብሎ የሚሰጥሽ መልስ የለም። ሮብለታ እንለጥፋለን የሁሉንም ስም ዝርዝር እንለጥፋለን፣ ሮብ አሉ እንግዲህ የሮቡን ደግሞ ለአርብ ነው የምናስተላልፍላችሁ አሉን። ደግሞ ዛሬ እንግዲህ አሁን ይቃጠሉ ይኖሩ የሚታወቀው ነገር የለም። እስከ ዛሬ ድረስ ይሄ ነው ብሎ መልስ የሰጠን አካል የለም። እንደገና እንግዲህ ከቤት በሰላም ተጠርቶ ለጥያቄ ነው የምትፈለገው ተብሎ ተወስዶ እስር ቤት ውስጥ ተቃጥሎ የሚሞትበት አገር ላይ ነው ያለ። ነው እንግዲህ ምንም መጠየቅም አልቻልንም። ወይዘሮ አይን አለም እርሳቸውና ሌሎች የእስረኛ ቤተሰቦች ቀኑን ሙሉ በየእስር ቤቱና በየሆስፒታሉ እየተጉላሉ እንደሚውሉ ይናገራሉ። በጣም የሚያሳዝን ሁኔታ ላይ ነን ያለ ነው። እኔ ወንጀል ሲሰራ እኔ ባለቤቴ ያየሁት ነገር የለም። እኔ በራሴ በኩል ማለት ነው። ተጠርጣሪዎች ናቸው ብለው ይዘው እነሱ ጋር አስቀምጠዋል። እኛ ደግሞ እንግዲህ ምግብ እያመላለስንላቸው ነው። የአንድ ልጄ አባት ነው አለ ነው ወይስ የለም ነው የምሉ። በጣም ነው የሚያሳዝነው። ሰው ከታሰረበት ቦታ ላይ በእሳት ተቃጥሎ መሞት ማለት ይሄ በጣም የሚያሳዝን ነው። ካልተቃጠሉ ደግሞ የት አሉ? ለምን አይነግሩንም የት እንዳሉ? እንደገና እሱ ብቻ አይደለም ስንት ቤተሰቡ ሩቅ ቦታ የሆነ እዛ ውስጥ የታሰረ አለ አይደል እንዴ? ስንት ህዝብ ነው ያለው? ስንት የዩኒቨርሲቲ ተማሪ ነው እዛ ውስጥ ያለው? እናቶችን ብታያቸው ወገባቸውን በመቀነት አስረው በጉልበት ነው የሚሄዱት በጉልበታቸው ስፋልት ላይ በዛ ላይ ሂዱልን እየተባሉ ነው በጎማ የሚገረፉት፣ ግማሹ እየተተፋበት፣ ግማሹ ስንት ነገር አለ። አባት አይከበርም፣ እናት አትከበርም፣ ወንድም እህት አይከበርም። ሁሉም ሄዶ ከስንት ተቋራጭ ሄዶ ነው በቃ ዝም ብሎ የሚመለሰው እና ሰው ሁሉ አገር ሁሉ የገጠሩ ሁሉ የት ናቸው እንዴት ሆኗል ብሎ እየደወለ ነው የሚጠይቀው። ይሄ እየሄደ ሰው እያለቀሰ ደመንባ እያለቀሰ ነው የሚመለሰው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ አህመድ ሰይድ በትላንትና ሁለት ለአሜሪካ ድምፅ በሰጡት ቃለ ምልልስ በታ ከተራሚዎች በተነሳ የአመጽ ግርግር ጋር በተገናኘ 23 ታራሚዎች ሕይወታቸው ማለፉን ለዘጠኝ ታካሚዎች የሕክምና እርዳታ መደረጉን እስረኞች ወደ ሌሎች የፌዴራል ማረሚያ ቤቶች እንዲዛወሩ መደረጉን ገልጸዋል። የእስረኛ ቤተሰቦች መረጃን ማግኘት እንዳልቻሉ ለአሜሪካ ድምፅ መናገራቸውን ጠቅሰን ጠይቀናቸው ነበር በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ይህንኑ ቃጠሎውን በቁጥጥር ስር ለማዋልና የከፍ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥናን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው። የህግ ባለሙያው አቶ ሽብሩ በለጠ ከሁሉም ቀድሞ ወዲያውኑ መደረግ የነበረበት ሁኔታውን በግልጽና በዝርዝር ለቤተሰብ ማሳወቅ እንደሆነ ተናግረዋል። መሞቱ እኮ የሚታወቀው ሰውዬ እነሱ ጋር ፋይል ያለው በዞን በዞን አደራጅተው ዝርዝር ጉዳዮችን ጭምር ማረፊያ ቤቱ እኮ ያውቃል። በቁጥር አይደለም የሚገለጸው ከሌ ከሌ ተብሎ ከዚህም አልፎ ጾታቸው፣ እድሜያቸው፣ የታሰሩበት ምክንያት በዝርዝር ማረፊያ ቤቱ ያውቋል እና በህዝብ እንትን አይደለም ሊገለጽ የሚገባው በተናጠል ቤተሰብ እንዲያውቀው ከተደረገ በኋላ ነው። በአጠቃላይ ሊገለጽ የሚገባው እንጂ በአጠቃላይ የመርዶ አይነት ነገር ተደርጎ ዝም ብሎ ድፍን አይደረግም። ምክንያቱም ሀያ ሶስት ሰው ለማን ነው ለማን ነው? አሁን ሀያ ሶስት የተገለጸው ለማን ነው? ሀያ ሶስት ለሁላችንም እኩል ሀያ ሶስት ነው። ለእያንዳንዱ ቤተሰብ ግን ጭንቅ ነው። አሁን የሆነ የኔም ቤተሰብ ይኖር የሆነው የሚል ብዙን ያጋጠመኝ አይደለም በቤተሰብ ደረጃ እኔ አሁን እዛ ያሉኝ ደንበኞች በምን ሁኔታ ላይ እንዳሉ በፍጹም ላቀ አልቻልኩ። እንዴ አራት ቀን ለምን ይፈጃል? አራት ቀን ወደ ሆስፒታል እኮ ሲላክ አንድ የተጎዳም ሰው ይሁን አስክሬንም ይሁን ማንነቱ ታውቆ እኮ ነው። እኔ አሁን አንዳንድ ነገር ላይ የማነባው ወደ ሆስፒታል የተላቀው በኮድ ነው ይባላል። በኮድ የላከው ሰው እየቀው እሱ ጋር መፍትሄ አለ። ፈቃደኝነቱ ካለ አራት ቀን አይደለም የሰዓታቶች ስራ ይመስለኛል። ይሄ ለምን የአሜሪካ ድምጽ ያነጋገራቸው የእሳትና ድንገተኛ አደጋዎች መቆጣጠሪያ ባለስልጣን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ቅዳሜ ከጠዋቱ ሶስት ሰዓት ከአስር የአደጋ ጥሪ ደርሷቸው በቦታው ሲደርሱ እሳቱ ሰፊ እንደነበር ገልጸው እሳቱን ለመቆጣጠር ሰባት ሰዓት እንደፈጀባቸው መናገራቸው ይታወሳል። በዚህ እስር ቤት ታስሮ የነበረው የዞን ዘጠኝ ጦማሪ በፍቃዱ ኃይሉ በእስር ቤቱ ውስጥ እስከ ሶስት ሺ የሚገኝ እስረኛ ሊኖር እንደሚችል እሁድ ዕለት ለአሜሪካ ድምጽ በሰጠው ቃለ ምልልስ መግለጹ ይታወሳል። አት ቪ የማህሪክ ላይ አስተያየቶቻችሁ እየደረሱን ነው። ጋቢና ቪዮኤ አሉላ አባነጋ ሄኖክ ስለ ቂሊንጦ በአካችሁ ትክክለኛ የታመነ መረጃ ብሏል። የምናውቀውን ለመግለጽ እንሞክራለን። ቤተሰቦች ለማግኘት እንዳልቻሉ ታሳሪዎችን ሲገልጹ ሰምተናል። የኢትዮጵያ መንግስት ደግሞ 23 ሰዎች መሞታቸውን ይፋ አድርጓል። ከዚያ ውጭ ግን ማንነታቸውን ይፋ አላደረገም። ይሄ ሁኔታ ደግሞ በህግ አያስኬድም የሚሉ ባለሙያንም አሰምተናል። አንለያይም፣ አንድ ነን። ደግሞ ፌስቡክ ላይ ልጆቻቸውን ለማየት የሚሄዱ እናቶች ለምንድን ነው የሚሰቃዩት ብሏል። ሃናን ቆንጆ ደግሞ ገብተናል ብላለች። ሁላችሁም ተሳፈሩ ግቡ። አትቪ አምሃሪክ ላይ የመጨረሻው ሰብለ መኩሪያ ነች። ሰብለ ጀዋር መሪያችን ነው አይደለም ሱቅ አንደበታችሁን ዝጉ ካለን ለማድረግ ዝግጁነም ብላለች። እንደዚህ አይነት ሰው ማምለክ እንኳ አይመከርም። ወደ ቀጣዩ ዘገባ እንለፍ። ወደ ቀጣዩ ስናልፍ በኢትዮጵያ ዩኒቨርሲቲ በዩኒቨርሲቲ ውስጥ ለሚማሩ ተማሪዎች የስነ ተዋልዶ ትምህርት በቋሚነት ሊሰጥ ነው። ይህንን ትምህርት ለመስጠት ያስፈለገበት ዋና ዓላማ ለመረዳት ግርማይ ገብሩ በመቀለ ጤና ሳይንስ ኮሌጅ ስር ባለው የህብረተሰብ ጤና ትምህርት የሚሰሩትን አንድ ከፍተኛ ባለሙያን ጠይቋል። ግርማ የተማሪዎቹን አስተያየትና እይታን ለማወቅም ሁለት ተማሪዎችን እንዲሁ አነጋግሯል። ወደ ግርማ ዘገባ እንለፍ። አመሰግናለሁ። አራ አብርሃር መዳሪ ይባላለሁ በመቀለ ዩኒቨርሲቲ ጤና ሳይንስ ኮሌጅ ስር በሚገኘው የህብረተሰብ ጤና ትምህርት ቤት ውስጥ የስነ ተዋልዶ ትምህርት ክፍል ብለን በምንጠራ ተመራማሪም አስተማሪም ነኝ። በረዳት ፕሮፌሰርነት ማዕረግ እዛ እሰራለሁ። በተጨማሪ ደግሞ የድህረ ምረቃ ፕሮግራሞችን በኮሌጁ ያሉት በጤና ሳይንስ ኮሌጅ ያሉትን አስተባብራለሁ። ጥሩ ነው። ዶክተር አራያ እንግዲህ አሁንን ይህንን የስነ ተዋልዶ ትምህርት በዩኒቨርሲቲ ደረጃ ለሚገኙ ተማሪዎች እንዲሰጥ መንግስት መወሰኑ መነሻው ምንድን ነው ልንለው እንችላለን? ሁላችንም እንደምናውቀው ባለፉት ሁለት አስር ዓመታት በኢትዮጵያ የዩኒቨርስቲዎች ቁጥር በጣም ጨምረዋል። የመንግስት ዩኒቨርሲቲዎች እንኳን ብናይ ከሰላሳ ሶስትና ከዛ በላይ ነው ያሉት። በዛው ልክ ደግሞ በሀገሪቱ ያሉ የዩኒቨርሲቲ ተማሪዎች ቁጥርም ጨምረዋል። ከግማሽ ሚሊዮን በላይ ታሰብ ይመስለኛል። እነዚህ የዩኒቨርስቲ ተማሪዎች ደግሞ ወጣቶች ናቸው። ብዙ የስነ ተዋልዶ ችግሮች ላይ ሊጋለጡ ይችላሉ ወይም ከጾታዊ የሆኑ ግንኙነት ጋር በተያያዙ ሊያጋለጣቸው ይችላል። እንደ ኤች አይቪ ኤድስ ሊሆን ይችላል። ያልተፈለገ እርግዝና ሊሆን ይችላል። የአባላዘር በሽታ ሊሆን ይችላል። ብዙ የሚያጋለጧቸው ሁኔታዎች አሉ ተብሎ ይታመናል። አሁን በጥናቶች እንደምናየው እንግዲህ በቅርቡ በተሰሩ ጥናቶች በአብዛኛው በኢትዮጵያ ዩኒቨርሲቲ ከ30 እስከ 40 በመቶ የሚሆኑ የዩኒቨርሲቲ ተማሪዎች ጾታዊ ግንኙነት መጀመራቸውን ይታመናል። ስለዚህ ይህንን ታሳቢ በማድረግ የዩኒቨርስቲ ተማሪዎች እድሜያቸው እንዳለው ነው፣ ደግሞ ከቤታቸው ርቀው ነው የሚገኙት፣ ከወላጅ ርቀው ነው የሚገኙት። ስለዚህ በቀላሉ የሚመክራቸው የሚገስጻቸው፣ ወይም የሚያስተምራቸው ቤተሰብ ሚሆን ታላቅ ወንድም፣ ታላቅ እህት ስለሌለ እንደዚህ ሊጋለጡ ይችላሉ። በቀላሉ የሚያሰጋው ወይም የሚያስጨንቀው ደግሞ የዩኒቨርስቲ ተማሪዎችም ነው። ጾታዊ ግንኙነት ውስጥ ያሉ ተማሪዎች ከግማሽ በላይ የሚሆኑት ጥንቃቄ ያለው ጾታዊ ግንኙነት እንደማያደርጉ ነው ጥናቶች የሚያሳየው። ሌላ ምሳሌ እንደ አብነትን መጥቀስ የምንችለው ጥንቃቄ የሌለው ወይ ኮንደም ሳይጠቀሙም ግንኙነት አድርገው ድንገተኛ የእርግዝና መከላከያ ለምሳሌ፣ ፖስት ፒል የምንለውም ምን ያህሎቹ ይጠቀማሉ ተብሎ ሲታይ ያን ያህልም እውቀትም የለም ያን ያህልም ተጠቃሚ እንደሌለ ነው። የት ሄደውም መጠቀም እንደሚችሉ እንትን አያሳይም። ስለዚህ ይሄ ላልተፈለገ እርግዝና ከዛ ጋር የተያያዙ ደግሞ ውርጃ አለ፣ ሌሎች ጉዳቶች የሚያደርሱ አለ። ሌላም እንደ አብነት ከጥናቶቹ መጥቀስ ምንችለው ለምሳሌ የአባላዘር በሽታዎች በተለያዩ ዩኒቨርሲቲዎች የሚጠኑ ውጤቶች እንደሚያሳይ፣ ለምሳሌ በመቀሌ ዩኒቨርሲቲ የተጠና ጥናት የሚያሳየው አስራ ስድስት ነጥብ ሶስት በመቶ የሚሆኑ የአባላዘር በሽታ የሚመስል ምልክት ታይቶብናል ብለው በጥናቱ ተናገሩት ነው። ወደ ሌላ ዩኒቨርሲቲ ስንሄድ ደግሞ ጎንደር ዩኒቨርሲቲም ሌላም የሚያሳዩ ይሄ ቁጥር ወደ 23 ነጥብ 3 ከፍ የሚል ነው የሚያሳየን፣ እና አሳሳቢ ጉዳይ መሆኑን ታውቆ እንግዲህ የሀገራችን መንግስት በተለይ ደግሞ ትምህርት ሚኒስቴር ይሄ አስፈላጊነቱ ታምኖበት ከጾታዊ ግንኙነት ጋር የተያዙ ካልተፈለገ እርግዝና ጋር የተያያዙ ከአባላዘር በሽታዎች ጋር የተያያዙ የዩኒቨርሲቲ ተማሪዎችን ለመከላከል ይሄ ትምህርት አስፈላጊ ነው ተብሎ ታምኖበት ነው እንቅስቃሴ የተጀመረው። ጥሩ ነው። ዶክተር አራያ መጠቀስ አለበት የሚሉት ነገር ካለ ለእርስዎ ዕድል ልስጥ። እንግዲህ መጠቀስ አለበት ብዬ የማስበው አሁን የስነ ተዋልዶ ትምህርት ለዩኒቨርሲቲ ተማሪዎች እንዴት መሰጠት አለበት ብሎ መታሰብ አለበት። እንደ ትምህርት ሁሉም ማግኘት አለበት ብለን ልንሰጥ እንችላለን፣ ግን አሰጣጡ ተማሪዎቹ ወይ ወጣቶቹ የዩኒቨርሲቲ ወጣቶች በሚገባቸው በሚወዱት መልክ ካልሆነ ለውጥ ይመጣል ብዬ አልጠብቅም። ነው ለምንድን እንደዚህ ይመለም የአሁኑ ቴክኖሎጂ ተጠቃሚ ነው። በፌስቡክ የተሻለ ግንዛቤ የሚያገኝ ነው። ኢንፎርሜሽን ከተለያየ የሚያገኝበት ሁኔታ ነው ያለው። ስለዚህ የአሁኑ የአሁኑ ትውልድ ወይ የአሁኑ የዩኒቨርሲቲ ተማሪ ትውልድ በምን መልክ ብናስተምረው ነው በቀላሉ እነዚህ እነዚህ ችግሮች መቀረፍ የምንችለው ብሎ መታሰብ አለበት። ስለዚህ እኔ እንደ ባለሙያ ለአሁኑ ላለው ወጣት የምናስተምርበት መንገድ መለየት አለበት። ለምሳሌ ባለበት ሆነው ማስተማሪያ ቤቱ ወይ በዩኒቨርሲቲ በሚገኘው ዶርሚተሪ ሊሆን ይችላል። ከጓደኞች ጋር ሆኖ በሚመቸ መልኩ አሁን ባለው ቴክኖሎጂ ተጠቅሟል። ለምሳሌ እንደ ኢለርኒንግ፣ ኢንተርኔት በመጠቀም በሚፈልገው ጊዜ በማንኛውም ሰዓት ትምህርቱን እንዲያገኝ ደግሞ እንዲሁ በጣም በስነ ሀሳብ የተመረከዘ ትምህርት መስጠት ብቻም ሳይሆን በተግባር ተማሪው በሚገባው ቋንቋ ማስተማር እንዳለብን ነው የሚገባኝ ሁሌ ተማሪው በዩኒቨርሲቲው በሚገኝበት ቆይታ እነዚህ ትምህርቶች እንዴት ማዳረስ እንችላለን? ክላስ ውስጥ ገብተን ከምናስተምረው ትምህርቱ በተጨማሪ በዩኒቨርሲቲ አካባቢ በሚፈልገው ሰዓት በሚመቸው ሁኔታ ትምህርቱን መረጃውን ማግኘት የሚችልበት ይህንን የማስተማር ዘዴያችን በደንብ መታሰብ አለበት ብዬ አስባለሁ። ለሰጠኝ እድልም ከልብ አመሰግናለሁ። ዶክተር ራይ አብርሃ በመቀሌ ዩኒቨርሲቲ ተመራማሪ ና አስተማሪ ለሰጡኝ ማብራሪያ በጣም ነው ማመሰግኖት። በተማሪዎቹ እይታ ደግሞ ለእንዴት ሲቀበሉታል የሚለውን ነገር ደግሞ ተማሪዎቹንም እጠይቃለኝ። በጣም ነው ማመሰግኖት። ተሾመ ገድብ እባላለሁ የአራተኛ ዓመት ወተር ሶሴንድ ሪጌሽን ኢንጂኒሪንግ ተማሪ ነኝ። ጥሩ ነው መሰጠጡ በጣም ጥሩ ነው። ምክንያቱም የአጠቃላይ ዩኒቨርሲቲ ተማሪ ስታየው በፍላ ወጣትነት ያለ ነው። ትምህርቱም ያስፈልገዋል በሚገርም ሁኔታ የአሉት የአባላዘር በሽታዎችን ና ሪሌትድ በሽታዎችን ኤች አይ ቪን ጨምሮ ለመከላከል ና ብዙ ነገሮችን እውቅና ለማግኘት ትምህርቱ በጣም አስፈላጊ ነው። በግቢ ደረጃ ብቻ ሳይሆን ኢቨን ሀይ ስኩል ላይ ና ፕሪፓራቶሪ ላይ ራሱ ቢሰጥ በጣም አስፈልጋ ነው እንኳን ስለ ግቢ ደረጃ። ስለዚህ ይህ ትምህርት በጣም ጠቃሚ ና አስፈላጊ ነው። ወደ ግቢ የሚገባው ተማሪ በጥሩ ሁኔታ ተምሮ ለመጣበት አላማ አሳክቶ እንዲሄድ ይህን ትምህርት ማግኘቱ በጣም ይጠቅማል። ጥሩ ነው። ሊደገፍ የሚገባው እና ሊሰጥ የሚገባ ትምህርት ነው። ወጣቱ በጣም ይጠቅማል ብዬ ነው ማስ ስሜ ፋሲካ ተስፋ እባላለሁ ፊዚክስ ዲፓርትመንት ነው የማጠ ነው የሁለተኛ ዓመት ተማሪ ስሆን፣ እንግዲህ እንደኔ በጣም ደስ የሚል ነገር ነው ይህ ስነ ተዋልዶ ትምህርት፣ በተለይ ለሴቶች የሚጎዱት ሴቶች ስለሆኑ በዚህ ያለንበት ስኬች የወጣትነት ዘመን ስለሆነ በጣም አሪፍ ነው ሀሳቡ። ቢሰጥም ደግሞ ሴቶች በተለይ በእርግዝናም በበሽታም ተጠቂዎች ስለሆን ው ትምህርቱ ይጠቅማለኝ ይሁን እንደውም የኔ ማለት ነው። ካለውበት ስኩል ቅድም አስር ላይ እና ዘጠኛ ክፍል ላይ ስሰጠ ነበር። ተለምዶም አለኝ እና ሌሎች ሴቶቻችን ግን ይህንን ተለምዶ ያላገኙት ስለሆኑ ስለሚችሉ ቢሰጣቸውም አሪፍ ነው ትምህርቱ። ከተለያየ ችግር ይቆጠባሉ ከእርግዝና እንዲሁም ደግሞ ከበሽታ ትምህርታቸውን እራሱ ሲያረግዙ ወደ ቤተሰብ ለመሄድ እየተሸማቀቁ ወዳልሆነ ቦታ ወደ ከተማ እየተሰማሩ ህይወታቸውን ከሚያበላሹ ልክ ትምህርት ተሰጥቷቸው ኢቨን ራሳቸው መጠቀም ቢኖርባቸውም እኳን እንዴት እንደሆነ ቢያንስ አንድ ሴት የሆነ ግብረ ስጋ ግንኙነት ብታረግ ልክ በሰባ አምስት ሰዓት ውስጥ የሆነ ክኒን ስላለ ያንን እኳን እንዴት እንደምትወስድ ስለማታውቅ ይህ ትምህርት ቢሰጣት ግን ራሷን በቃ በደንብ አድርጋ ማኔጅት ማድረግ ትችላለች ነው የምልህ። ተማሪዎች ተሾመና ፋሲካ በጣም ነው ማመሰግናችሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን። በመስከረም በጠራው ሰማይ ስ በወንቆቹ በረንጓዴ እንግዲህ የዛሬው የጋቢና ቪኦኤ ጉዞአችን በዚሁ ሊጠናቀቅ ነው። አስተያየቶቻችሁ አት ቪኦኤ አማሪክ ላይ እየደረሱ ነው። ሁላችሁንም እናመሰግናለን። ዛሬ ስናስተናግዳቸው ያመሸ ነው ሄኖክ ሰማግዘር ና እኔም መስታወት አድረጋው ነበርን እንግዲህ ቪሊያ በሮ ዝግጅታችንን ሲመራ ቆይተዋል። ዲጄ ፋቱ ደግሞ ምርጥ ምርጥ ሙዚቃዎች ሲመርትልን የቆየውስ ነው። ይህም የሱ ግብዣ ነው። መልካም ምሽት። መልካም ምሽት።